ዶክተር እርቁ ይመር፣ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሊቀመንበር፣ አቶ በትሩ ገብረ እግዚአብሔር የቀድሞው ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሰብሳቢና ና የመስራች አባል። በቅድሚያ አቶ በትሩ እንደ መስራችነቶ የዚህ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤን ማቆም ለምን አስፈለገ? አላማዋና ተልእኮዎቹስ ምን ነበሩ? ከመነሻው አ እንግዲህ ቀደም ብሎ ኢትዮጵያ ውስጥ ያሉ አንጋፋ እና ታዋቂ ኢትዮጵያውያን በሀገር ውስጥ አቋቁመውት የነበረ ነው። ከረጅም ጊዜ በፊት ኢትዮጵያዊነት የሚል ድርጅት ነበረ ኢትዮጵያ ውስጥ እና ጊዜው እየረዘመ ሲሄድ እነሱም በእድሜም እየተዳከሙ ብዙዎቹም ደግሞ በሕይወት የሉም። አሁን ተዳክሞ ነበረ እና በሀገር ውስጥ የነበረው ሁኔታ ስለማይፈቅድ እዚህ ውጭ አለ ነው ኢትዮጵያውያን በተለይ ባለፉት ሩምት ዓመታት ኢትዮጵያዊነት በጣም እየተቦረቦረ ብሔረሰብ የብሔር ብሔረሰብ ትኩረት እየተሰጠ በመሄዱ ምክንያት ይህንን ነገር አንድ ነገር ማድረግ አለብን በሚል በጊዜው በየበኩላቸው ኢትዮጵያዊነትን መሰረት አድርገው ይንቀሳቀሱ የነበሩ አራት የሲቪክ ማህበራት ራሳቸውን አክስመው በመዋሀድ እንደ አውሮፓ አቆጣጠር ሁለት ሺህ አስራ ሁለት ዓመተ ምህረት እንደገና እንደ አዲስ እዚህ የመሰረት ነው ነው እንግዲህ ኢትዮጵያዊነት እና ዋናው ትኩረቱ ከመጀመሪያው ጀምሮ ዓላማ አድርጎ የተነሳው አንደኛ ሁሉም ኢትዮጵያዊ የሚጋራቸው የባህል የታሪክ እሴቶች የበለጠ እንዲታወቁ እና በተለይ የአዲሱ ትውልድ ወጣቱ ትውልድ ይህንን አውቆ የማንነቱ ምንጭ መሆኑን አውቆ በኢትዮጵያዊነቱ የሚተማመን እና የሚኮራ ትውልድ እንዲሆን ለማድረግ እንቅስቃሴ ለማካሄድ ይቻል። ሁለተኛ ደግሞ የኢትዮጵያዊነት ዜግነት መብት እንዲከበር እና እያንዳንዱ ኢትዮጵያዊ ዜግነት መብቱንና ግዴታውን አውቆ በሀገሩ ጉዳይ ላይ በባለቤትነት የመሳተፍ መነቃቃት እንዲኖረው ፍላጎት እንዲኖረው የስነ ዜጋ ትምህርት በመስጠት መቀስቀስና ማስተማር የሚለውን አላማ ያካትታል። እና የሰብአዊ መብት ጥሰቶች በሚደርሱበት ጊዜ ደግሞ ያንን በመቃወም በማጋለጥ ባለፉት አመታት መግለጫዎችን በማውጣት እና በመሳሰሉት የአድቮኬሲ ስራ በመስራት ይሳተፍ ቆይቷል። ዶክተር እርቁ አቶ በትሩ እንዳነሱት የኢትዮጵያዊነት ደጋገጥሞታል እንዳይሸረሸር ልውናም እንዳይከስም በሚል የአንድ ኢትዮጵያዊ ወይም ኢትዮጵያዊት ኢትዮጵያውያንን ብለው ሲሉ ኢትዮጵያዊነትን እንዴት ነው መግለጽ ያለባቸው? እናንተስ እንዴት ነው ኢትዮጵያዊነትን ጽንሰ ሀሳብ የምትገልጡት? እንግዲህ ኢትዮጵያዊነትን የምንገልጸው አንደኛ የዜግነት ኩራት፣ የአርበኝነት ስነ ልቦና አርበኝነት በምንልበት ጊዜ በጦር ሜዳ ብቻ ሳይሆን በስነ ጽሁፍ፣ በሙያ፣ በአንዳንድ ፈጠራ ስራዎች ለኢትዮጵያዊነት ኮንትሪቢት ያደረጉ ሰዎችን እንደ ምሳሌ በመውሰድ ያንን የአርበኝነት የስነ ልቦና ይገባኛል ወይም ደግሞ የቢሎንግነስ ስሜትና ስነ ልቦና እንዲኖር ማድረግ ነው። እንግዲህ ኢትዮጵያዊነት በምንልበት ጊዜ የሀገር ወዳድነት፣ አክብሮት፣ ስነ ህግ አክባሪነት የጋራ የሆኑ ሴቶች ኦቨርዘዩስ ደቨሎፕ የተደረጉ አሉ እነሱን እንዲንሰራሩና ብቅ ብቅ እንዲሉ በአሁኑ ጊዜ እየተሻሩ የብሄር የብርተኛነት ስነ ልቦና ስለመጣ ኢትዮጵያዊነት በምንልበት ጊዜ ተሳትፎ እንዲኖር የሲቪክ ድርጅት ተሳትፎ እንዲኖር ያሉት የማህበራዊ ትራዲሽናል የሆኑ የማህበራዊ እሴቶች እንደ እድር እንደ ሽምግልና የመሳሰሉት ሁሉ ተመርምረው ለአሁኑ ሁኔታችን ጠቃሚ መረጃ እንዲሰጡን ለማድረግ የታሰበ እንትን ነው እና እንግዲህ ኢትዮጵያዊነት በምንልበት ጊዜ ሀገር ወዳድነትን ይጨምራል። ያገባኛል የሚል ስሜት መኖር አለበት። አንድነት፣ ፍቅር እንደዚህ የመሳሰሉትን ነገሮች ሰፌ ለማድረግ ነው። አቶ በትሩ፣ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ከቆመ ወዲህ እስካሁን ድረስ ምን ያበረከታቸው አስተዋጽኦች ያሉ ባንኳርነት ላብነት የሚጠቀሱ ምንድን ናቸው? እንግዲህ እስካሁን ድረስ ያው በውጭ ነው ሲንቀሳቀስ የነበረው ድርጅቱ እና በዋናነት የኢትዮጵያ ሕዝብ አንድነትና ሉአላዊነትን የሚያጎለብቱ ልዩ ልዩ ጥናቶች በማድረግ በየዓመቱ ጥናታዊ ጉባኤ ያካሂድ ነበረ። ሲምፖዚየም እና ወደ አራት ሲምፖዚየሞች ተካሂደዋል። በዛም ላይ ምሁራን በተለያዩ የኢትዮጵያዊነት እሴቶች ላይ ጥናት እያደረጉ ጥናታቸውን ያቀርባሉ። በዛ ላይ ውይይት ይካሄዳል። ከዚያ የውይይቱን ውጤት ደግሞ በአንድ የአፍሪካ ጥናት ዓለም አቀፍ መጽሔት ላይ ጆርናል ላይ እንዲታተም ተደርጓል። የጥናታዊ ጉባኤዎቹን ውጤት ደግሞ የአፍሪካ ጥናት ዓለም አቀፍ መጽሔት አለ፣ ጆርናል ኢንተርናሽናል አፍሪካን ስታዲስ የሚባል በዛ ላይ እንዲታተም ተደርጓል እና ዝነኝ ጥናቶች ኢትዮጵያ ሕዝብ የሚጋራቸው እና የሚያስተሳስሩት የባህል የታሪክ እሴቶቻችንን በጥናት እያወጡ ምን እንደሆኑ ግንዛቤ የሚያስጨብጡ አሁን ያለው ችግርና ኢትዮጵያ እስከዛሬ ሄደችበትን አስተዳደራዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች እያጠና በዛ ላይ ያለፈውን ታሪክ አሁን ያለውን ሁኔታ ወደፊት ደግሞ ቢኖር የሚጠቅመውን አንኳር አንኳር ጉዳዮች እያነሱ ያቀረቡባቸው በጣም ጠቃሚ የሆኑ ጥናቶች ተከናውነዋል። ዋናው የሰራ ነው ይሄ ነው። ሌላው በዚህ እንደሚታወቀው ባለፈው ጊዜ ኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት ፈጸም ስለነበረ የዚህ ሰለባ የሆኑ ዜጎች ላይ የደረሰውን በደል ለራሱም ለኢትዮጵያ ሕዝብ ለአለም አቀፉም ለማህበረሰብ እና ለሰብአዊ መብት ተሟጋጅ ዓለም አቀፍ ድርጅቶች ለማስታወቅ ልዩ ልዩ መግለጫዎችን አውጥቷል ከተቋቋመበት ጊዜ ጀምሮ እና አንዳንድ ጊዜም በዛ ላይ ምን ቢደረግ ይሻላል የሚል ውይይት እየተደረገ አንዳንድ የመፍትሄ ሀሳቦችን ለመጠቆም ሙከራ ተደርጓል። ዶክተር እርቁ በቅርቡ ከአቶ በትሩ ጋር እንደዚሁ ኢትዮጵያን ጎብኝታችሁ ነበር። አሁን በዚህ በለውጣዊ ሽግግሩ ወቅት ጠቅላይ ሚኒስትር አብይ ከመጡ በኋላ ከምን ያህል ጊዜ በኋላ ወደ አገር ቤት ተመለሱ? አገር ቤት ቆይታዎስ ምን ይመስል ነበር? ኢትዮጵያ ውስጥ ኢትዮጵያዊነት ምን ያህል ጠንካራ ሆኖ አግኝተውታል? በተለይም ደግሞ የጎሳው ፖለቲካ እንቅስቃሴስ ምን ያህል ስጋትን አሳድሮቦታል? ወደ ሀገር ቤት የሄድነው ስምንት ያመራር አባላት ሁነን ነው። የሄድንበትን ምክንያት ቀደም ሲል ማህበሩ ኢትዮጵያዊነት ስብሰባ አድርገን፣ አሁን የተጀመረው ለውጥ ለምንሰራው ስራ አመቺ መስሎ ስለታየን እዚሁ ነን ብዙም ፋይዳ ልንሰራ እንችልምና ከህዝቡ ጋር ተገናኝተን የህዝቡንም ፍላጎትና ስሜት አውቀን ሀገር ቤት ድርጅቱ መሄድ አለበት በሚል ተወስኖ ያንን ተግባራዊ ለማድረግ መሄድ ነው። ያንንም ተግባራዊ ለማድረግ መጀመሪያ ልዩ ልዩ ስቴክሆልደርስ የምንላቸውን የመንግስት ባለስልጣኖች፣ መስሪያ ቤቶች፣ ዩኒቨርሲቲ ምሁራን፣ ታዋቂነት ያላቸው ግለሰቦች የመሳሰሉትን ለአንድ ስድስት ሳምንት ያህል እየተዘዋወር ልናቋቁመው ላሰብነው ኢትዮጵያዊነት ምስት ፊዩት ግባት የሚሆኑ ጠቃሚ ጠቃሚ ሀሳቦች አገኘን እና ያነጋገርናቸው ሰዎች ሁሉ ማበረታቻና ቀጥሉበት እንተባበራለን የሚል ነው ያንን ስሜታቸውን የገለጹት። እንግዲህ በአሁኑ ጊዜ ብዙ ጊዜ ስለ ኢትዮጵያዊነት የሚነገሩ ደስ ደስ የሚሉ ነገሮች አሉ። ያ በንግግር ደረጃ ይቀራል። በእርግጥ ጠቃሚነት አለው ግን በተቋም ተመስርቶ በተቋም ፕሮግራም ወቶለት የተለያዩ ፕሮግራም ወቶለት ካልተካሄደ አሁን የኢትዮጵያ የእነሱን ልቦና ወደ ነበረበት ከዛም በላይ እንድመለስ ለማድረግ የሚያስችል አቅምና ጉልበት የለም። ያንን ጉልበትና አቅም ለመፍጠር ነው እንግዲህ እዛ ይሄር ነው እዛ የገባ ነው ያገኘነው ሀሳብ ጠቃሚነቱ እንዳለ ሆኖ፣ ግን ደግሞ በሌላው ወገን እና ሀሳብ ስራ ላይ ለመዋል ከፍተኛ የሆነ ችግርና ቻሌንጅ ሊገጥም እንደሚችል የተለያዩ ሰዎች ነግረውናል። እኛም አዳምጠናል። ነው ነገር እኛ የሰማነው ምንድነው? ኢትዮጵያዊነት የሚለው በሕዝቡ ሕሊና ውስጥ እንዳለ ነው። አድፍጦ የቆየ ነው፣ ተዳፍኖ የቆየ ነው። እና የሚያንቀሳቅሰው ትንሽ ንትን ካገኘ በአብዛኛው ሕዝቡ ስነልቤና ውስጥ እና ሕሊና ውስጥ ያለ ነገር ስለሆነ ከዳር ዳር ሊያመጣጣና ሊያስተባብር የሚችል ሀሳብ ነው፣ መሪ ሀሳብ ነው የሚል ነው ያገኘ ነው። በዛም ተነስተን እርግጥ ጊዜያዊ የሆነ ቦርድ አቋቁመን፣ አሁን ያ ቦርድ ኢንስቲትዩቱን ሊሰራቸው ያሰባቸውን ስራዎች ሁሉ በመከታተል የሚያስችል አቅም ለመገንባት እየተሯሯጥን ነው። የመጀመሪያው ስራችን እርግጥ ያገሩ ህግ በሚፈቅደው መሰረት ህጋዊ ሰውነት እንዲኖረን መመዝገብ ነው። ያ ፕሮሰስ ኦልሞስት እያለቀ ነው። በአጭር ጊዜ ውስጥ መዝገባው ስራ ይቀጥላል። ያ አንዱ ይሆንና ሌላ እንግዲህ የቢሮ ማቋቋም አለ፣ ሰራተኛ መቅጠር የመሳሰሉ ነገሮች አሉ እና ልንሰራ ያሰብነው በጣም ብዙ እና ትልቅ ግዙፍ የሆነ ነገር ስለሆነ በዛው መጠን ደግሞ ብዙ ቻሌንጆች አሉት ብለን ስለምንገምት እንግዲህ የአቅም ግንባታ ስራ መጀመሪያ መሰራት አለበት። ህዝቡም እንዲሳተፍ ምን እንደሆን ምን ዝም ሰራ እንዳስብ ማወቅ አለበት በሚል ነው እንግዲህ እዚህ ፕሮግራም የቀረብ ነው። ቶ ጴጥሮስ፣ በእርሶም እንደዚህ ወደ ኢትዮጵያ የተጉዞ ነበር ከምን ያህል ጊዜ በኋላ ወደ አገር ቤት ዘለቁ? ኢትዮጵያን እና ኢትዮጵያዊነትንስ እንደምን አገኙት? ጉብኝቶ ከኢትዮጵያዊነት ጉባኤ ተልእኮ አኳያ ምን ያህል ተስፋ ሰጪ ነበር? ወደ አገር ቤት የተመለስኩት ከሰላሳ ስድስት ዓመት በኋላ ነው። ብዙ ነገሮች ተለዋውጠው ነው ያገኘሁት። በዋናነት የተጓዝኩበት ትኩረት የሌላ ማህበረሰባዊ ድርጅት ጉዳይ ይሄ ግሎባል አላያንስ የሚባለው ለተጎዱ ኢትዮጵያውያን እርዳታ የሚሰጥ ድርጅትን ጉዳይ ለመከታተል ነበር። ግን በጎኑ ከነ ዶክተር እርኩ ጋር አልፎ አልፎ የምን ጊዜ የፈቀደውን ያህል ሳተፍ ነበረ። ግን በአጠቃላይ ኢትዮጵያዊነት በተለይ በወጣቱ ትውልድ ዘንድ እየተረሳ እየደበዘዘ ሄዷል የሚል ከፍተኛ ስጋት ተሰምቶኝ ነው ከዚህ ሲሄድ የነበረው ነገር። ግን እዛ ውስጡ በተለያዩ የህብረተሰብ ክፍሎች ጋር ግንኙነት በምናደርግበት ጊዜ ቅድም ዶክተር እኮ እንዳለው የኢትዮጵያዊነት ስሜትና እምነት ተዳፈነ እንጂ ጨርሶ ዜጎቹ ልቦና እንዳልጠፋ እውነቱ ለመገንዘብ ችለናል። በዚህ ባለፉት ሀያ አምስት ሀያ ስምንት ዓመታት ከኢትዮጵያዊነት ይልቅ እያንዳንዱ በቋንቋው እና በብሔሩ በማንነቱ ላይ እንዲያተኩር ከፍተኛ በመንግስት የተመራ እንቅስቃሴ በመደረጉ ምክንያት በተለይ አዲሱ ትውልድ ትኩረቱን እዛ ላይ እንዲያደርግና ከሌሎች ወንድሞቹና እህቶቹ ጋር የሚጋራቸውን እሴቶቹን ታሪኩን በሚገባ እንዳያውቅ የተለያዩ የተሳሳቱ እና በእውነት ላይ ያልተመሰረቱ ትርክቶችን በፕሮፓጋንዳ መልክ በማሰራጨት ብዙ ስራ ተሰርቶ ስለነበር፣ ግን ያን ሁሉ ተቋቁሞ ከቤተሰብ ወጣቱ ባገኘው፣ ባስተዳደጉ፣ ከተገነዘበው በማህበረሰብ ውስጥ በእያንዳንዱ መንደር ቤተሰብ ውስጥ ከሚሰማቸው ተረቶች፣ ጨዋታዎች፣ ታሪኮች በመነሳት ያ የኢትዮጵያዊነት እሴቱ መኖሩን ስለሚያውቅ አንዳንድ አጋጣሚዎች በሚያገኝበት ጊዜ ያንን የገለጸበትን ተናል ታዝበናል። እንግዲህ እኛ ኢትዮጵያዊነትን ማጎልበት ለምን ያስፈልጋል የሚለውን ትልቅ ጥያቄ ማየት ያለብን ከ ሀገር አንጻር ነው። የህዝብ አንድነት ለሀገር ሉዓላዊነት ምሰሶ ነው። የዜጎች ሉዓላዊነት ደግሞ ለምንመኘው ዲሞክራሲያዊ ስርዓት ግንባታ መሰረት ነው። እነዚህ ሁለቱ ነገሮች ከሌሉ፣ የሀገር ሉዓላዊነት ከሌለ፣ የዜጎች ሉዓላዊነት ከሌለ፣ ህዝቡ በአንድነት ለሀገሩ ካልቆመ፣ የዲሞክራሲ ስርዓት እንገንባ የምንለው ነገር መሰረት አይኖረውም። አሁን እንደምናየው በትልቁም በትንሹም በመሬት በጥቅም በወገንተኝነት በስሜት የመጓተት የመለያየት፣ ከዛም ሲብስ ደግሞ እርስ በርስ የመተላለቅ አደጋ ያስከትላል እና ይህ ጉዳይ እስከዛሬ ድረስ ከፍተኛ ትኩረት ተሰጥቶት የነበረው መለያየትን ነው የሚያስተምር ነገር ነው። ያንን ለመመለስና አንድነትን ለማጠናከር አሁን ደግሞ የተጀመረው አንዳንድ የለውጥና የማሻሻል እንቅስቃሴ አንዳንድ ህጎች እየተሻሻሉ ነው። ራሱ የማህበረሰባዊ ድርጅቶችን ይቆጣጠሩበት የነበረው የሲቪክ ማህበራት ደንብ በቅርብ ጊዜ ነው ተሻሽሎ የወጣው። በፊት ይህንንም ለማድረግ እና ሀገር ውስጥ ገብተው ለመንቀሳቀስ የሚቻልበት ሁኔታ አልነበረም እና አሁን በተገኘው በዚህ እድል በመጠቀም ተዳፍኖ ያለውን ኢትዮጵያዊነት እንዲወጣ እና ወጣቱ በአገሩ ፍቅርና በአገሩ ኩራት በታላቅነት እንዲሞላ ለማድረግ በጣም ስርዓት የያዘ ሲስተማቲክ የሆነ እንደዚሁ በዘመቻ በመግለጫ በፕሮፓጋንዳ ስራ ሳይሆን ከትምህርት ስርዓቱ ጀምሮ፣ ከእምነት ተቋማቱ ጀምሮ ይህንን የኢትዮጵያ ሕዝብ የሚጋራቸውን እሴቶች እና ታሪኮች ባህሎች በወጣቱ እንዲሰርጹ የማድረጉን ስራ ስራዬ ብለው እንዲያከናውኑት የሚያስችል ማዕቀፍ መፍጠር ያስፈልጋል። ይህንን ደግሞ ቋሚ የሆነ ተቋም በመፍጠርና ይህንን ብቻ ትኩረት ሰጥቶ እንዲከታተል በማድረግ ጠንካራ ቆመና ያለው አደረጃጀት ይጠይቃል እና ይህንን ለማድረግ ህዝቡንም ማስተባብረን ጥረት ማድረግ አለብን በሚል ነው እንግዲህ ወደ ኢትዮጵያ ይህንን የኢትዮጵያዊነት ድርጅት እዚህ እናደርግ እንደነበረው እንዲሁ ጊዜያዊ በሆነ መልኩ በኮሚቴ ሳይሆን በድርጅት ደረጃ ኢንስቲትዩት ሆኖ ተቋም ሆኖ እንዲንቀሳቀስ በማድረግ በተገኘው አጋጣሚ ሁሉ ህዝቡ አንዱ የሌላውን ባህር የበለጠ እንዲያውቅ፣ የቋንቋዎች መስፋፋት ህዝቡን የሚያስተሳስሩ ታሪኮችና ሴቶች የበለጠ እንዲታወቁ በማድረግ አንዱ ለሌላው መብት ዘብ እንዲቆም የዜግነት ስነ ልቦናው ከፍ እንዲል በማድረግ ኢትዮጵያዊነትን መልሶ ማስፈጽ እና ከዚህ ቀደም ከነበረው በተሻለ መልኩ ማጠናከር ለምንገነባው የዲሞክራሲ ስርዓት ትልቅ መሰረት ስለሚሆን፣ የሲቪክ ማህበራት ደግሞ ባለፈው ጊዜ የነበረው አምባገነን አገዛዝ በራሱ መልክ እየቀረጻቸው፣ የሙያ ማህበራቱ፣ የተለያዩ የሲቪክ አገልግሎት ይሰጡ የነበሩ ድርጅቶች ሁሉ ተኮላሽተው መኖሪያቸው በማይታወቅበት ደረጃ ነው ያሉት። እነሱም ተንሰራርተው፣ ምክንያቱም የሲቪክ እንቅስቃሴው ለአንድ ሀገር የዲሞክራሲ ግንባታ አንድ ትልቁ እግር ነው። ሶስት እግሮች ያሉት ቢባል አንድ ሀገር አንዱ የሚቆምበት እግር የሲቪክ እንቅስቃሴ ስለሆነ ይሄንን ክፍተትን ለመሙላት የሚያስችል እንቅስቃሴ ለማድረግ ጠንካራ የሆነ የኢትዮጵያዊነት ተቋም መመስረቱ ወሳኝ ነው በሚል ሀሳቤ ነው እንግዲህ እንቅስቃሴ በማድረግ ላይ ያለ ነው። ዶክተር ቁ ቅድም እርሶም አንስተዋል፣ አሁን አቶ በትሩም እንደዚሁ አጠንክረው የተቋም ምስረታ ላይ አታያቸውን ሰጥተዋል። ይህንኑ አስመልክቶ የአምስት ዓመታት እቅድ ከ2019 እስከ 23 የሚዘልቅ ፍኖተ ካርታ ነድፋችኋል። በዚህ የአምስት ዓመት ፍኖተካርታ ኢትዮጵያዊነትን የዜጎች መብት ማስከበሪያ ጉባኤ ከየት ተነስቶ የት እንዲደርስ ነው ውጥናችሁ? ውጥናችን መነሻችን የሚሆነው ልክ ነው ድርጅቱን መመስረት እና ማቋቋም የመጀመሪያ ስራችን ይሆናል። ድርጅቱ ከተቋቋመ በኋላ ሊሰራ ያሰባቸው ያቀዳቸው ብዙ ፕሮግራሞች አሉ። ለመጥቀስ ያህል አንዳንዶቹም የኢትዮጵያ ታሪክ በሚገባ አልተጠናም፣ የተጠናውም ብዙ ሰው አያውቀውም። ያ በምሁራን ተሰብስቦ መድረክ አግኝቶ ህዝቡ እንዲያውቀው የማድረግ ስራ፣ ሌላው ደግሞ የተዛባና የተሳሳተ ትርክት ላይ የተመሰረተ የፖለቲካ አካሄድ ስላለ ያንን የሚያስተካክል በጥናት ላይ የተመሰረተ አሁንም በመሆኑ ምሁራኖች ላይ ዲፔንድ የሚያደርግ ተቋም ፈጥረን የተሳሳተውን ታሪክ ለማድረግ እና ለማስተካከል የሚረዳ ትምህርታዊ ሰሚናሮች፣ ልዩ ልዩ ጉባኤዎች በማዘጋጀት ታሪኩ እንዲስተካከል ማድረግ ሌላው ደግሞ ኢትዮጵያ ለምሳሌ የሰሜን ኢትዮጵያ ታሪክ ሌላውን አይመለከትም የሚለው ትክክል አመለካከት አይደለም። የብዙ ብሔረሰቦች አስተዋጽኦ ነው ኢትዮጵያን ነጻነቷን ጠብቆ ያቆያት። ለምሳሌ አድዋን ብንወስድ በአድዋ ጦርነት ውስጥ የተካፈሉት የሁሉም ብሔረሰቦች አርበኞች ናቸው። በተለያየ መንገድ በመሳሪያ፣ በድጋፍ፣ በመስጠት በጸጥታን በመጠበቅ በአንድነት የቆሙበት እና ነጻነትን ያስከበሩበት ነው። የአድዋ ደግሞ ሁኔታ ሁላችንም እንደምናውቀው ለኢትዮጵያ ብቻ ሳይሆን ለመላ ጥቁር ሕዝብ ኩራት የሚሆን ነው። ይሄንን ኩራትና ይህንን የነጻነት መንፈስ ክብር ሁሉም የብሔረሰቦች የሚጋሩት ነው። ያንን ያንን አይ ቲንክ የብሔረሰቦች ጥናት በማድረግ ተሳትፏቸውንና አስተዋጽቸውን። በተለያየ ጊዜ እና በማቅረብ እና በማስተዋወቅ የጋራ እሴቶች፣ የጋራ ታሪክ፣ የጋራ አስተዋጽኦ እንዳለን ለማቅረብ ነው። ሌላው እርግጥ የራሳችን ሜዲያ ፈጥረን እሱ ምድብ ቆየት እያለ የሚመጣ ነው። እነዚህን ታሪኮችና እነዚህን የኢንስቲትዩቱ ሊሰራቸው ያሰባቸውን ብዙ ነገሮች ለህዝብ ማቅረብ። ሌላው እርግጥ ወጣቱን ላይ ትኩረት በመስጠት ወጣቱ ኢትዮጵያዊ ሥነ ልቦና እንዲኖረው ትምህርት፣ ምክክር በማድረግ በድርጅትም በመንቀሳቀስ አዲስ አበባ ብቻ ሳይሆን በሌሎችም ከተሞች፣ በሌሎችም የትምህርት ተቋሞች ላይ በስፋት ይህንን ነገር ማካሄድ አለብን ብለን ተነስተናል። ይህንን በማድረግ እርግጥ እንግዲህ ጠንካራ የሆነ ኢንስቲትዩት በፕሮግራም የሚመራ ጠንካራ በሆኑ ኃይሎች በስትራቴጂክ የሚመራ መሆን አለበት እና ያንን ለመፍጠር እንግዲህ እየተፍቸረቸርን ነው። እርግጥ እስከ አምስት ዓመት ድረስ የሚሆን ራፍ የሆነ ድራፍት አውጥተናል። ያንን እርግጥ የምንጀምረው ራሳችንን ለማቋቋም ይሆናል። መጀመሪያ በዚህ ላይ እንግዲህ ያንን ለማቋቋም ግባት የሚሆኑ ሀሳቦች ካገኘናቸው አስተያየቶች ጨምረን ሰዎችንም ማሰባስበን በበለጠ በተጠናከረ ሁኔታ በብቃት ያንን ኢንስቲትዩት መምራት የምንችል ሆኖም እንድንገኝ እንጥራለን። ያንንም ለማድረግ ነው እንግዲህ አሁን የሰው ኃይል፣ የሀሳብ የመሳሰሉትን እርዳታዎች ከየህብረተሰቡ ክፍል ማግኘት የምንፈልገው ለማሰባሰብ የምንፈልገው የሃይማኖት ድርጅቶች፣ ሀገር ሽማግሎች ምሁራን፣ ወጣቶች፣ ጉዳይ የሚመለከታቸው የመንግስት ባለስልጣኖች እንደ ትምህርት ሚኒስቴር፣ የባህል ሚኒስቴር፣ የሰላም ሚኒስቴር የመሳሰሉትን ሁሉ የሚያጠቃልል ነው ምክክር መድረክ መፍጠርና ማስተማር ማደራጀት የመሳሰሉትን ስራ ሁሉ ነው ያጠቃለለው። አቶ በትሩ በዚሁ በፍኖተ ካርታው ላይ ከሰፈሩት ነገሮች ውስጥ አንዱ ብሔራዊ ኢትዮጵያዊነት ቀን መስከረም አንድ እንዲሆን የሚል አታያ ያላችሁ፣ ያን እውን ለማድረግ በእርግጥ በአገር አቀፍ ደረጃ ዘላቂ ሆኖ እንዲቀጥል ለማድረግ በምክር ቤት ይሁንታ ማግኘት አለበት። ከዛም በድንጋጌ የቀን ብሔራዊ ቀን ሆኖ እንዲከበር መወሰን ግድ ይላል። ይህንን ለማድረግ በምን መልክ ነው ጠቅላይ ሚኒስትሩ ቢሮ ወይም በህዝብ ተወካዮች ምክር ቤት በኩል ይህንን ለመግፋት የወደፊት ውጥ ነው ወይስ ካሁኑ የተጀመረ ጉዳይ አለ? መስከረም አንድንስ የመረጣችሁት ከምን አኳየ ነው? ይሄ አንድ መርሃ ግብር ነው። እዛ ውስጥ ከተጠቀሱት ብዙ ነገሮች አንዱ ህዝቡ የሚጋራቸውን ባህሎች ሴቶች ታሪኮች አጉልቶ የሚዘክርበት በዓል ቢኖር ቢያንስ በዓመት አንድ ጊዜ በዚህ ጉዳይ ላይ ህዝባዊ ትኩረት ሰጥቶ ኢትዮጵያዊነትን ለማጎልበት የሚደረገውን ጥረት ህዝባዊነት ያላብሰዋል ከሚል የመጣ ነው ቅድም ዶክተር ርቆ የዘረዘራቸውን ስራዎች ሁሉ ለማካሄድ ይሄ በአዲስ መልኩ የሚቋቋመው ተቋም ባለቤት ሆኖ እየጎተጎተ እያሳሰበ እንዲያስፈጽም ነው እንጂ እነኛን ሁሉ ስራዎች በራሱ ያከናውናል ማለት አይደለም። ትልቁ የሚመለከታቸውን አካሎች በማሳሰብ ለምሳሌ፣ ጥናቶቹ በየዩኒቨርሲቲው የታሪክ ምሁራን አሉ። የባህል የአንትሮፖሎጂ የሶሾሎጂ፣ የሌሎችም ሙያዎች ሙሁራን አሉ። እነሱ የሚያደርጓቸው ጥናቶች ትክክለኛውን ትኩረት እንዲይዙ እና ዚህ ጉዳይ አስተዋጽኦ በሚያደርጉበት መልኩ እንዲከናወን መጎትጎት፣ ማሳሰብ፣ የአድቮካሲ ስራ መስራት ስለሆነ ይሄም የኢትዮጵያ ቀን ብለን ያሰብነው ነገር እንግዲህ እንደሚታወቀው መስከረም አንድ ቀን የኢትዮጵያ አዲስ አመት ሁሉም ኢትዮጵያዊ ዘመን ዘመን እንኳን አሸጋገረ የሚባባልበት በየቤተሰቡ ድግስ ተደግሶ የሚከበርበት ቀን ስለሆነ ያን ቀን ከኢትዮጵያዊነት ጋር ቢተሳሰር ኦልሬዲ የሚከበር በዓል ስለሆነ በባህላዊ የዘመን መለወጫ በዓሉ ተጨማሪነት ኢትዮጵያዊነትን በዛ ቀን መዘከር ሁሉም ሰው ስለዛ ጉዳይ እንዲወያይ፣ እንዲያስብ ማድረግ ተጨማሪ ጉልበት ሊሰጥ ይችላል ኢትዮጵያዊነትን ለመገንባት ከሚል ሕሳቤ የመጣ ነው። በአሁኑ ጊዜ የብሔር ብሔረሰቦች ቀን እየተባለ በየክልሉ ብዙ ሚሊዮን ብር እየወጣ ድግስ ይደገሳል። ጥሩ ነው። የባህል ልውውጥን ያጎለብታል። አንዱ የሌላውን ዘፈን፣ አንዱ የሌላውን ምግብ፣ አለባበስ እንዲያ ያደርጋል። ያ ሁሉ በዚህ ውስጥ የሚካተትበት ሰፊ እድል አለ። ይህንን እንግዲህ በአድቮከሲ መልክ ነው ኢትዮጵያዊነት ራሱ ያስፈጽማል ማለት ሳይሆን የሚመለከታቸውን የመንግስትም የሕዝባዊ አካሎችንም በመጎትጎትና በማስተባበር በማሳመን የዚህን አስፈላጊነትና ለሀገር አንድነትና ጥንካሬ ለዲሞክራሲ ግንባታ አበረከት የሚችለውን ከፍተኛ አስተዋጽኦ በማስገንዘብ ስምምነት ላይ እንዲደረስና እንዲከናወን ለማድረግ ነው። እንግዲህ የምንጥለው ዶክተር ይርቁ ብሔራዊ ኢትዮጵያዊነት ቀንን መስከረም አንድ ለማድረግ ሳቢያ ያቅርባችኋል። የኢትዮጵያዊነትን ብሔራዊ ቀን ማክበሩ የኢትዮጵያዊነትን ራሱን የቻለ የማንነት ተሀድሶ የሚያገኝበት ሁልጊዜ የሀገሪቷ አንድነት፣ የሀገሪቷ ላላዊነትና የዜግነት እሴቶች የሚገለጡበት ራሱን ችሎ እንዲቆም ቢሆን የበለጠ ዋጋ ይኖሮ ወይም ወይ ለብቻው አንድ ቀን ተወስኖለት መስከረም አንድ ሲባል የበዓል ቀን ነው። እንቋጣሽ ነው፣ ሁለት ራሱን የቻለ ነው። የዘመን መለወጫ ኢትዮጵያዊነት አንዱ ባህላዊ እሴት ነው። ያ የእኛ ዘመን መለወጫ ከሌሎች ሀገራት ሁሉ በተለየ መልኩ ነው የሚከበረው። ታሪካዊ መጣጦቹ ሁሉ የተለዩ ናቸው። በእለቱ ከሚደረጉት የህጻናት ወንዶችም ሆነ የሴቶች ተሳትፎ ሁሉ ከእንቋጣሽ አባዬ ሆይ ዘፈኖች ጀምሮ እነኛስ በዚህ በኢትዮጵያዊነት ከብሔራዊ ነት ጋር ከተቀላቀለ አይጋረዱም ወይ? ኢትዮጵያዊነት የአዲስ አመት ደባል ከሚሆን ራሱን ችሎ ቢቆም ኢትዮጵያዊነትንም የእንቁጣጣሽንም አዲስ አመት አከባበር ባህላዊ ሴቶች እንዳለ ጠብቆ ያቆየዋል ሳይዳበል። በዚህ በኩል ለብቻ ሆኖ ቆየ። ግን ቅድም እንዳሉት አቶ በትሩ ሰፊ በሆነ መልክ አንድ ቀንም ሁለት ቀንም ካስፈለገም ሳምንት አድርጎ ማክበሩ የበለጠ ዋጋ እንዲኖረው ሴቶቹን ሰዎች ቆም ብለው እንዲያስቡ አያደርግም ወይ? እንቋጣሽ ቤተሰብ ውስጥ ሰዎች ደስታ ማሳለፊያ ቀን ስለሚሆን ያንን እንዳይሻማ ለማድረግ ሌላ አማራጭ ቀን ቢሆን አይሻልም ወይ? መስከረም አንድ የተባለበት ምክንያት ለበዓሉ ኦረድ ተቀባይነት ስላለው ምናልባት ኢትዮጵያዊነትን ቢጨመርበት የደመቀ ይሆናል በህዝቡም ዘንድ ተቀባይነት ሊኖረው ይችላል ከሚል ህሳቤ ነው። እንዳልከው ሊለወጥ ይችላል እራሱን ችሎ መከበርም ያለበት ሊሆን ይችላል። እንግዲህ ለሀሳብ መሰብሰቢያ እንደዛ ተብሏል። ሀሳብ ነው እንጂ በስራ ላይ ሊውል በሚችልበት ጊዜ የተለያዩ አስተሳሰቦችና ምክሮች ሊመጡ ስለሚችሉ እነዛን ተቀብለን እናሻሽለዋለን ብዬ ገምታለሁ። እርግጥ አንተ እንዳልከው ራሱን ችሎ ይቋቋም፣ የተሻለም ሊሆን ይችላል። ዶክተር ይርቁ በአገር ቤትም ሆነ በውጭ ኢንስቲትዩሽን ማቆም ከባድ ነገር ነው። የሰለጠነ ሰው ኃይል ወይም የፋይናንስ ድጋፍ የተለያዩ አይነት እገዛዎች ያስፈልጋሉ እና በዚህ አጋጣሚስ ለኢትዮጵያውያን ወገኖች እንዲያግዟችሁ ተቃውሞ ጠንካራ ሆኖ እንዲቆም ለማድረግ ጥሪያችሁ ምን ይሆናል? ጥራችን፣ ይህንን ስራ ለማስራት ኢንስቲትዩትን አቋቁመን ለመስራት ያሰባቸውን ስራዎች ለማከናወን ትልቅ ተሳትፎና ማንኛውንም እርዳታ ከተለያዩ ህብረተሰብ ክፍሎች እንፈልጋለን። ከመምህራን፣ ከመምህራን፣ ገር ሽማግሌዎች፣ የሚመለከታቸው ከሁሉም የህብረተሰብ ክፍል በሚቻለው ሁሉ እርዳታ እንዲያደርጉልን ለአዳማጮች ለመግለጽ እንፈልጋለን። አቶ በትሮስ መልእክቶ ምን ይሆናል? ለመላው ኢትዮጵያውያን አዎ እንግዲህ ኢትዮጵያዊነትን ማጎልበት የሁሉም ኢትዮጵያዊ ኃላፊነትና የዜግነት ግዴታ ስለሆነ ህዝባዊ ተሳትፎ ወሳኝ ነው። ይሄ ደግሞ በተለያየ መልኩ ሊከናወን ይችላል። ድርጅቱን ለማቋቋም በሚያስፈልገው አቅም ግንባታ፣ አባል በመሆን፣ ሐሳብ በማመንጨት፣ በተለያዩ እንቅስቃሴዎቹ በመሳተፍ፣ አመራሩም ውስጥ ለምርጫ ቀርቦ በመሳተፍ ለሌላ የሚተው ጉዳይ አይደለም። ለመንግስት የሚተው ለፖለቲካ ድርጅቶች የሚተው ጉዳይ ስላልሆነ ያንዳንዱ ዜጋ ለኢትዮጵያዊ ነቱ የሚያደርገው አስተዋጽኦ መሆኑ ታውቆ ሁሉም ሰው እንዲረባረብበትና ውጤታማ እንዲሆን አደራ ማለት እንፈልጋለን። ዶክተር እርቆ ይመር፣ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሊቀመንበር። አቶ በትሩ ገብረ እግዚአብሔር፣ የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የቀድሞው ሰብሳቢና መስራች፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም ነው፣ እኛም እናመሰግናለን። በጣም ታንኪ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ን ፌስቡክ ፎሎ አስ ን ትዊተር